በሩሲያ ዩክሬን ጦርነት ሰበብ በአውሮጳ የተከሰተው የኃይል አቅርቦት ቀውስ በዚህ ሳምንት ተባብሶ ቀጥሏል። ግዙፉ የሩሲያ የነዳጅ አምራችና ሻጭ ኩባንያ ጋዝፕሮም እስካሁን ወደ አውሮጳ ሲያስተላልፍ የነበረውን ጋዝ መጠን ከነገ ጀምሮ እንደሚቀንስ አስታውቋል። ጋስፕሮም እንዳለው ኖርድ ስትሪም አንድ በተባለው የጋዝ ማስተላለፊያ መስመር እስካሁን ለአውሮጳ ሲያከፋፍል የቆየውን ጋዝ ከነገ ረቡ ጀምሮ በፊት ይልክ ከነበረው ወደ 20 በመቶ ዝቅ ያደርጋል። ለመጪው ክረምት የሚሆን ጋዝ ለማከማቸት አውሮፓ ጥረት በሚያደርግበት በዚህ ወቅት ላይ ሩሲያ አስቀድማ ጋዙ ይቀንሳል ማለቷ ለአውሮፓ በተለይም ለጀርመን ዱብዳ ሆኗል። በስካሁኑ ስጋት ላይ ይህ ሲጨመር መስመሩን ሩሲያ ከናካቴው እንዳትዘጋውም እየተፈራ ነው። የሩሲያ መንግስት የሚያስተዳድረው የጋዝፕሮም ኩባንያ ትናንት በትዊተር እንዳስታወቀው እርምጃው ተግባራዊ ሲሆን በጋዝ ማስተላለፊያ መስመሩ በቀን ወደ አውሮጳ የሚላከው ጋዝ መጠን 33 ሚሊዮን ኪዩቢክ ሜትር ብቻ ነው የሚሆነው። ይህም ከዚህ ቀደም ሩሲያ በዚህ መስመር ትልከው ከነበረው ጋዝ አንድ አምስተኛው ብቻ ነው። ኩባንያው ጥገና ያስፈልገዋል ያለው አንድ ተርባይን ስራ ስለሚያቆም የሚላከው ጋዝ ይቀንሳል ብሏል። ይህም የነዳጅ ዋጋ ከእስካሁኑ በጣም እንዲንር አድርጓል። ከፍተኛ ትምህርታቸውን ጀርመን የተከታተሉት የመርሴዲስ ቤንዝ ኩባንያ ባልደረባ የምጣኔ ሀብት ምሁር ዶክተር ጸጋ የደግነ ለዶች በለ እንደተናገሩት ሩሲያ ወደ አውሮጳ የምትልከውን ጋዝ መጠን ከነገ ጀምሮ እቀንሳለሁ ማለቷ ሌሎች በርካታ ኪሳራዎችና ተጽዕኖዎችም ማሳደሩ አይቀርም። ለረፍት ከሄዱበት ከስዊድን ዶክተር ጸጋዬ ለዶች በለ በስልክ እንደተናገሩት ከሁሉም ይበልጥ ተጎጆዋ ጀርመን ናት። አሁን ዳክስ የሚባለው የአክሴን ዋጋውም ወደታች እንደወረደ ነው ም የጋዝ ዋጋዎቹም ይህንን ዜና እንደተሰማ በቅጽበት ነው ወደ ላይ የወጡት የተባለው እና እንግዲህ የጀርመን መንግስት እንግዲህ ይህንን ለመሸፈን እስከ መቶ ሀያ ቢሊየን የሚሆን ዩሮ ነው ክስረት ውስጥ የሚከተው ማለት ነው። እያንዳንዱ ያልተሰራበት የማይመጣ ጋዝ ባለው የምርት ስርጭት ላይ የዛ ለመምጣት በዋጋ ግሽበት እና ተላልፎ እየተላለፈ ከአንደኛው ሰንሰለት ወደ ሌላኛው የምርት ሰንሰለት እየተላለፈ ስለሚመጣ ከፍተኛ የሆነ ግሽበቶችን እና ውጥረቶችን ነው የሚጨምረው እና ይህ ማለት ደግሞ አውሮፓ ውስጥ እያየን ነው በየቦታው ያሉት እዚህ ያለበትም አሁን ባረፍኩበትም ስዊድን ውስጥ ከፍተኛ የዋጋ ግሽበት ውስጥ ነው ያለው ለምሳሌ ማዕከላዊ ባንክ ውስጥ ባንክ ለብዙ ሰዎች ያበድር ነበር ቤት ለመስራት መኪና ለመግዛት የተለያዩ ነገሮች ባንክ ያበድራል ብዙ ችግር የለውም ስዊድን ሀገር ውስጥ እና አሁን ግን እንደነገሩኝ ከሆነ ግን ባንክ ያንን አቁሟል ማበደሩ። ይህ የሚያሳየው የአውሮፓ ማዕከላዊ ባንክ የመጣውን ኢንፍሌሽን ወይም ዋጋ ግሽበቶች እንደ አሜሪካኖች ተቆጣጥሮ አላዩም። አሜሪካኖች ቶሎ ብለው ማዕከላዊ ባንኩ ወለድ ጨመረ። የባንክ ወለድ ሲጨምር ኢንቨስትመንት ይቀንሳል፣ ምክንያቱም ሰው ባንክ ገንዘብ ስለሚያስቀምጥ ወለድ ሲጨምር ባንክ ያለው የገንዘብ መጠን ይቀንሳል። ምክንያቱም የሚንሸራሽረውን የገንዘብ መጠን ለመቀነስ ሲባል ነው። እዛ ውስጥ የሚቀመጠው የወለድ ደግሞ በሚቀንስበት ሰዓት ሰው ገንዘቡን አውጥቶ ኢንቨስትመንት ማድረግ ይጀምራል። የሚንሸራሸረው የገንዘብ መጠን ይጨምራል ማለት ነው። አሁን የማዕከላዊ ባንኩ የሚያደርገው እንግዲህ ቶሎ ብሎ ወለዱን መጨመር ነው። እዛ ላይ እንደሚሰሩ ነው የተናገረው እንደ ዶክተር ጸጋዬ። ይህ ደግሞ ተያያዥ ምጣኔ ሀብታዊ አንድምታዎች ይኖሩታል። ከዓመታት በኋላ ለመጀመሪያ ጊዜ ዩሮ ተዳክሟል። ከዩክሬኑ ጦርነት በኋላ የዩሮ የመግዛት አቅም መዳከም የአንዱ ቤት ሲቃጠል ሌላው መብራቱ ነው እንደሚባለው ለዶላር ጠቅመዋል። የዩሮ መድከም ለአሜሪካኖች ጥሩ ነው፣ ምክንያቱም አሜሪካኖች አውሮፓ መምጣት ይችላሉ። የጀርመን እቃ፣ የአውሮፓ እቃ አሜሪካ ውስጥ ርካሽ ነው የሚሆነው የአንድ በተለይ ኤክስፖርት ስለሚኖሩ የኤክስፖርት ምርቶች ይረክሱላቸዋል የሚላኩት ማለት ነው። በተገላቢጦሽ ደግሞ እነሱ የሚያስገቡት ወደ ኢምፖርት የሚያደርጉት ይወደድባቸዋል። አሁን የአውሮፓ ሀገሮች የራሳቸው ጥሬ ሀብት የላቸውም። የሚበዛ ድንጋይ ከሰል ነው ያለው ወይም ጨው የመሳሰሉት ነው እንጂ አሁን የብረታ ብረት ማዕድኖች ለማምረቻ የሚሆን አሁን በተለይ የመኪና ኢንዱስትሪን ካየ ነው የትልልቅ ሚድል ዌር ኢንዱስትሪዎችን፣ ሀይቴክ ኢንዱስትሪዎችን ከሌላ ሀገሮች ጥሬ ጋ ገዝተው በአላቸው የቴክኖሎጂ በመጠቀም በአእምሯቸው በመጠቀም ቀይረው ነው የሚሸጡት እና ያንን ለማድረግ የጥሬ እቃ መግዛት ስላለባቸው የጥሬ እቃ ዋጋ ይወደድባቸዋል። አንደኛው እሱ ነው። ያ ስለሚወደድ ያንን ደግሞ አስተላልፎ በሚመረተው ምርት ላይ ዋጋውም ይጨምራል ማለት ነው። አሁን ከአውሮፓ የሚሄዱት ምርቶች ይረክሳሉ። ምክንያቱም ዩሮ ዋጋው ስለቀነሰ ማለት ነው። ያ መቀነሱ ግን በሌላ መልኩ እንደገና ምንድን ነው የሚፈጥረው? አውሮፓያኖች የሚያስገቡት ኢምፖርት የሚያደርጉት ጥሬ ዕቃ ላይ፣ የተለያዩ ነገሮች ላይ ይወደድባቸዋል። አውሮፓያኖች ብድግ ብለው ሌላ ሀገር ለሽርሽር ቱሪስት ለመሆን መሄድ ማለት ይወደድባቸዋል። ዋጋቸው በእርግጥ አሁን የቀነሰው ብዙም አይደለም፣ ግን በዚህ ከቀጠለ ችግር ይፈጥራል ማለት ነው። ሩሲያ የምትልከው ጋዝ የሚቀንስበት ምክንያት ወደ አውሮጳ ጋዝ የምታስተላልፍበት ኖርድ ስትሪም አንድ የተባለው መስመር አንድ ተርባይን ለጥገና ከሄደበት ካናዳ እስካሁን አለመምጣቱ መሆኑን ተናግራለች። ሌላ ሁለተኛ ተርባይንም ችግሮች እየታዩበት ነው ብላለች። ዛሬ የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በሩሲያ ላይ የተጣሉት ማዕቀቦች የኖርድ ስትሪም አንድን ስራ አስቸጋሪ አድርገውታል ሲሉም ችግሩን በማዕቀብ ጣያዎቹ አላከዋል። ይሁንና ህብረቱም ሆነች ጀርመን ይህን አልተቀበሉም። ሩሲያ የጋዝ አቅርቦትን እንደ መያዣ እየተጠቀመች እያታለለችንም ነው ሲሉ ከሰዋታል። በሌላ በኩል በሩሲያ ጋዝ ቅነሳ ላይ ዛሬ የመከሩት የአውሮፓ ህብረት አባል ሀገራት መንግስታት ወደፊት ከሩሲያ በኩል ሊያጋጥም የሚችል ተጨማሪ የጋዝ አቅርቦት ቅነሳን ለመቋቋም በክረምት ወራት ጋዝ በቁነና ለማከፋፈል ተስማምተዋል። የህብረቱ አባል ሀገራት የኃይል ሚኒስትሮች ከመጪው ነሐሴ እስከ መጋቢት ድረስ የጋዝ ፍላጎታቸውን መጠን በ15 በመቶ ለመቀነስ ያለመ ረቂቅ ህግ አጽድቀዋል። ይህ ለችግሩ የታቀደ ጊዜያዊ መፍትሄ ነው፣ ግን ችግሩ የሚቀጥል ከሆነ ሌሎች መዘዞችንም ማስከተሉ አይቀርም ይላሉ ዶክተር ጸጋዬ። ይሄ መዳክ ማለት አንደኛ የውስጥ ፖለቲካቸው ላይ ትልቅ ችግር ይፈጥራል። አሁን የዩክሬንን የመደገፍ አዝማሚያ በህዝቡ ዘንድ በጣም እየቀነሰ ነው የመጣው። አሁን ስናይ በየቦታው ሰው ሁሉ የዩክሬን ባንዲራ ነበር ቤቱ፣ ሁሉም ሰው አሁን ያው በየመንገዱ ላይ የሚለጥፉ የሚያውለበሉ፣ መኪናቸው ላይ አድርገው የሚሄዱ የዋትሳፕ ፕሮፋይላቸውን በዛ የሚቀይሩ ነበሩና አሁን ያ ሁሉ ግን እየቀነሰ ነው የመጣው ምክንያቱም እየተጎዱ ያሉት ራሳቸው ናቸው። እራሳቸው ባወጡት ማዕቀብ ራሳቸውን እየጎዱ ነው ያሉት እና የማዕቀብ እይታው ማዕቀብ የሚደረገው አንድን ሀገር በማዳከም የተወሰነ ውጤት ለማግኘት ነው እና ይህ የሚደረገው ማዕቀብ ግን አሁን የተገላቢጦሽ ሆኖ ሩሲያ ስትደክም አልታየም። በእርግጥ ሩሲያ ውስጥም ችግር እንዳለ ይሰማል። ግን ከሩሲያ ይልቅ እየደከሙ ያሉት ጀርመኖች ናቸው ወይም ኤሮፓ ውስጥ ያሉት ናቸው። ሩሲያ አማራጭ የኤነርጂ አቅርቦት አግኝታ ለህንዶች ትልካለች። ህንዶች እንግዲህ የህንዶች እስከ ሶስት እጥፍ መሰለኝ በአንድ ወር ውስጥ የወሰዱት ከሩሲያ እና እንዲሁም ድፍድፉን ከዛ ወስደው እንደገና ለኢሮፓ ሀገሮችም እስከ መሸጥ ነው የጀመሩት እና በቀጥታ የሚያገኙትን ባላቸው አቋም ከድርድር ይልቅ በማዕቀብ ሩሲያን ማንበርከክ እንችላለን በሚል የተጎዱት ብዙዎቹ የአውሮፓ ሀገሮች ናቸው እና በዚህ የተነሳ በውስጣቸውም ብዙ ችግሮች እየተፈጠሩ ነው የምናየው። ያው እንግሊዝ ሀገር ራሱን የቻለ ችግር ተፈጥሮን እያየን ነው። ጣሊያን፣ የፈረንሳይ ምርጫም ካየነው የፓርላማ ምርጫ ላይ ማክሮን ትልቅ ሽንፈት ነበር ያጋጠማቸው። ጀርመንም እንግዲህ እንደምንሰማው አሁን ከአረንጓዴዎቹ እና ከሊበራሎቹ ላይ ነው እንግዲህ ጠንካራ ድጋፍ ለሩሲያ አሁንም ያለው የጦር መሳሪያ እንላክላቸው የሚለው አቋም ያለው አሁንም ከነሱ ላይ ነው። ግን እዛ አካባቢም መንሸራተቶች እየታዩ ነው። የውጭ ጉዳይ ሚኒስትሯ ባለፈው ወጥተው እስከ ዓመቱ መጨረሻ ድረስ የሩሲያ ጋዝ እስከ መጨረሻው ድረስ አንጠቀም ብለው ተናግረው ነበር። እንግዲህ አሁን በጣም ደግሞ ተገላብጦሽ ሆኖ ፑቲን ጋዙን ሊያቆምብን ነው፣ ፑቲን እንደዚህ ሊያደርግብን ነው የሚባለው ዜናው ላይ ሁሉ ያለው እና ተመልሶ ወደ መደናገጥ እና ምን ማድረግ ያስፈልገናል ያሰብናቸውም ከአታሪዶም ተጠይቆ ነበር። ይሄ ፈሳሽ ነዳጅ የሚባለውም ከአሜሪካን ማስመጣት ይቻላል የተባለውም ነበር ግን ያ ሁሉ በቂ አይደለም። ሩሲያ ወደ አውሮጳ የምትልከውን ጋዝ መጠን የምትቀንሰው መስመሩ ለጥገና ተብሎ እስካለፈው ሐሙስ ድረስ ለአስር ቀናት ተዘግቶ በተከፈተ በአምስት ቀኑ መሆኑ ነው። በኖርድ ስትሪም አንድ መስመር የሚመጣው ጋዝ ለአስር ቀናት ተቋርጦ እንደገና ስራውን ከጀመረ በኋላ ጀርመን የምታገኘው ጋዝ ወደ አርባ በመቶ ዝቅ ብሎ ነበረ። የአሁኑ ቅነሳ ሲታከልበት ደግሞ የጋዝ አቅርቦቱ በግማሽ ይቀንሳል ተብሏል። ጋዝ ለኢንዱስትሪዎች ማንቀሳቀሻ ለኤሌክትሪክ ማመንጫና በክረምት ደግሞ ለቤቶች ማሞቂያ ጥቅም ላይ ይውላል። በተለይ በጥቅምት ለሚጀምረው የሰሜኑ ንፍቀ ክበብ ከባድ ክረምት። በቂ ጋዝ ካልተከማቸ ክፍለ ዓለሙ ለኢኮኖሚ ዝግመት ይዳረጋል የሚሉ ስጋቶች እየተሰሙ ነው። በዚህ የተነሳም በክረምት ወራት ጋዝን በራሽን ማከፋፈል ግድ ሆኗል። እንደ ቼክ ሪፐብሊክ ያሉ የአውሮፓ ሕብረት አባል ሀገራት የሩሲያው ፕሬዚዳንት ቭላድሚር ፑቲን የጋዝ አቅርቦትን እንደ ማስፈራሪያ በመጠቀም ቆሻሻ ሲሉ የጠሩትን ጨዋታቸውን መቀጠላቸው እንደማይቀር እያስጠነቀቁ ነው። በአውሮፓና ጀርመን የኃይል አቅርቦት ቀውስና መዘዙ ላይ ያተኮረው የዛሬው ዝግጅታችን በዚሁ አብቅቷል። ሂሩት መለሰ ነኝ። ደህና ቆዩኝ።